የወጣቶች ዓለም ጥር 15 ቀን 2010 ዓ.ም የኢትዮጵያ የሕዝብ ተወካዮች ምክር ቤት ያጸደቀው ረቂቅ አዋጅ በተለይ ለንግድ የተሰማሩ ተሽከርካሪዎችን መንዳት የሚፈልጉ ወጣቶችን ይመለከታል። እናም አስረኛ ክፍል ማጠናቀቅ እንደ መስፈርት መቀመጡ አንዳንዶችን ሲያስደስት፣ ሌሎቹን አስቆጥቷል። ጀርመን ሀገር ነዋሪ የሆነው ወልደ ጻዲቅ አዲስ የጸደቀው ህግ ኢትዮጵያ ውስጥ የመኪና አደጋ የሚያስከትለውን ሞት ይቀንሳል ብሎ አያምንም። የትምህርት ደረጃ ብቻ አይቶ መንጃ ፈቃድን መስጠት በእኔ አስተያየት፣ እኔ የማምንበት ጉዳይ አይደለም። ምክንያቱም መስራት ያለባቸው በትምህርት ደረጃ ላይ ሳይሆን በትምህርት ደረጃ ላይ ብዙ እንደሰማ ነው ነው አስረኛ ክፍልና አይደለም አስራ ሁለተኛ ክፍል አጠናቀው ስማቸውን እንኳ በአግባቡ መጻፍ የማይችሉ አሉ። ምክንያቱም ይህ የትምህርት ጥራት ጉለትን የሚያሳይ ነው። ስለ ይሄ ባለበት ሁኔታ ደግሞ አስረኛ ክፍልን የጨረሰ ብለን የመንጃ ፈቃድን የምንሰጥ ከሆነ ምንም የሞትን የሞቱትን ሰዎች እንትን ሊቀንስልን አይችልም። አደጋን ሊቀንስልን አይችልም። ሊቀንስልን የሚችለው ባሉት መንጃ ፈቃዱ በተሰጣቸው በሹፌሮቹ ላይ የሚደረግ ትምህርት እና በአሽከርካሪዎች መምሪያ የሚያሰለጥኑ ማሰልጠኛዎች ላይ በዛ ላይ የሚሰጠውን ስልጠና በአግባቡና በጥራት ያለው ነገሮች ቢሰጥ ሳውዲ አረቢያ የሚኖረው ኢብራሂምም ቢሆን ይህንኑ ሀሳብ የሚጋራ ነው። እሱ እንደሚለው አዲሱ ሕግ ጭራሽ ወጣቱ ሰርቶ እንዳይበላ የሚያደርግ ነው። ያለው ሳውዲ አረቢያ ውስጥ ነው። የትምህርት ደረጃ ሆነ ዜግነት ወላ ምንም የሚጠየቅ የለም። እንጃ ፈቃድ ማውጣት ከፈለግሽ በምች ቋንቋ ያቀርቡልሻል። የስራ እድል ትፈጥር ያለች ትሰሪያለች። ኢትዮጵያ ከዚህ በፊት እንደዚህ ነበረ። በእርግጥ ማንበብ መጻፍ የሚችል የሚል አለ ኢትዮጵያ ውስጥ ከዛ ያለፈ ግን የትምህርት ደረጃ ማስቀመጥ ማለት ይሄ ሰዎች ሰርተው እንዳይበሉ የሚያደርግ ነው። ማንበብና መጻፍ የሚችል የግድ ነው። ለምን? የቃል ጥያቄዎች ፈተናዎች ስላሉ ይሄ መስፈርት ተገቢ ነው። ከዚህ ባለፈ ግን የአሁን መኪና አደጋ መከሰት ማለት ከትምህርት ጋር አይያያዝም። አብዛኛው ኢትዮጵያ ውስጥ የሚከሰተው ከልምድ ማነት ጋር፣ ጠጥቶ ከመስከር ጋር፣ ኃላፊነት የሌላቸው ወጣቶች ጋር የሚከሰት ነው እንጂ የትምህርቱ ደረጃ ትንሽ ስለሆነ አይደለም። አንድ ሰው አደጋ የሚፈጥረው የተሽከርካሪ ብቃት ማረጋገጫው አዋጅ በኢትዮጵያ ትራንስፖርት ባለስልጣን አማካኝነት በ2009 ዓ.ም ለሕዝብ ተወካዮች ምክር ቤት የቀረበ ሲሆን ባለፈው ማክሰኞ ጸድቋል። ረቂቁን ያቀረበው የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ ካሳሁን ኃይለማርያም የጸደቀውን ሕግ ያብራራሉ። ሕዝብን የሚያጓጉዝ ትራንስፖርት ላይ የተሰማራ አሽከርካሪ የትምህርት ደረጃው አስረኛ መነሻ ያደርጋል። የታክሲ ሊሆን ይችላል ህዝብ መመላለሻ ሊሆን ይችላል። ጭነትም ሊሆን ይችላል። ማንኛውም በንግድ ስራ ላይ የተሰማራ ተሽከርካሪን የሚያሽከረክር ከሆነ ለምን አስረኛ ክፍል መሆኑ አስፈለገ? መጀመሪያ ደረጃ ያው የህዝብ ትራንስፖርት ሀገራችን የትራፊክ አደጋ ከፍተኛ ድርሻ እንዳላት ያው ሁላችሁም የምታውቁት ነው። ከአቅማችን በላይ ነው። አደጋ እያስከፈለ ነው ያለው። በጣም አነስተኛ መኪና ያለን ሀገር ነን። ግን ከፍተኛ የትራፊክ አደጋ እያስመዘገበ ነው ያለን ሀገር ነን። ይሄ ደግሞ ዋና መነሻው ያው የብቃት ችግር ማለት ነው የብቃት ችግርን ደግሞ ከእውቀት ላይ ጋራ የተያያዘ ነው። አሁን በአሁኑ ጊዜ በዓለም ደረጃ እየተመረቱ ያሉ ተሽከርካሪዎች በጣም ዘመናዊ መረጃን ሁሉ በጽሁፍም በምልክትም መረጃ የሚሰጡ ናቸው። እና እነዚህ ቴክኖሎጂዎች እውቀት ይጠይቃሉ እነሱን ለማስተዳደር ለተከትለሽ በእነሱ የሚሰጡሽ መረጃ መሰረት አገልግሎት ለመስጠት እውቀት ይጠይቃሉ። ኢትዮጵያ ውስጥ ባለፉት አስር ዓመታት መንጃ ፈቃዱን ለማውጣት እንደ መስፈርት ተቀምጦ የነበረው ስምንተኛ ክፍልን ላጠናቀቁ ነበር። ይህ ግን አቶ ካሳውን እንደሚሉት በተለያዩ ምክንያቶች ወደ አስረኛ ክፍል ከፍ እንዲል ተደርጓል። አሁን በሀገራችንም ሁኔታ የትምህርት መስፋፋቱም ከፍተኛ ሕዝብም ወደ ትምህርት ቤት ገብተው ተምሮም በበቂ ሁኔታ ያለበት ነው። ሁለተኛ አደጋውም ከፍተኛ ደረጃ እየደረሰ ነው። ሶስተኛም የቴክኖሎጂ እድገት አለ። ስለዚህ ይሄንን ሶስቱንም በማጣመር እውቀት የሚጠይቅ ነገር ስለሆነ በስለት የሚጠይቅ ስለሆነ ቢያንስ ህዝብን የሚያጓጉዙ ሰዎች ህዝብን ኃላፊነት ወስደው ከአንድ ቦታ ወደ ሌላ ቦታ የሚያንቀሳቅሱ ቴክኖሎጂ የሚያንቀሳቅሱ ሰዎች የስራ አክሰስ ትምህርትና ቢያንስ የሀያ ዓመት እድሜ ያላቸው መሆን አለባቸው የሚል ነው። ይህም በጥናት ላይ ተመርኩዞ እንደሆነ የባለስልጣኑ ዋና ዳይሬክተር አቶ ካሳሁን ይናገራሉ። የአሽከርካሪ ብቃት ማረጋገጫው አዋጅ የህዝብ ተወካዮች ምክር ቤት ከመድረሱ በፊት ባለስልጣኑ ከአሽከርካሪዎች ማህበራት ማሰልጠኛ አካላትና ህብረተሰቡ ጋር ተወያይቷል። መንጃ ፈቃድ የሚወስዱ አሽከርካሪዎች ጥራት የጎደለው መንጃ ፈቃድ ነው ማለት በሚገባ ሳይማሩ በሚገባ ግንዛቤ ሳይሄዱ ችሎታ ሳይኖራቸው መንጃ ፈቃድ ይሰጣል። ከዚህ የተነሳ ነው አደጋው እየበዛ ያለው የሚል መንጃ ፈቃድ አሰጣጡ ላይ እኛ ማሳያ ይሰጠንበታል፣ ይላሉ ከባለድርሻ አካላቱ አንዱ የነበሩት የአስኮ ጥላ ታክሲ ማህበር ሊቀመንበር አቶ አስማማው። ማህበራቸውም አዲስ የጸደቀውን ህግ ያወድሳል። በሚገባ ተግባራዊ ከሆነ በጥንቃቄ በትምህርት ደረጃ ማ የተቀመጠው ትክክል ነው። እንደገናም ደግሞ በእድሜ ገደብ የተቀመጠው በትክክል እስከተሰራ ትክክል የተጠና ነገር ነው። ይህን አዲሱን ህግ እኛ እንቀበለዋለን። ምክንያቱም ክልሎች እንደፈለጉ ዝም ብሎ አዲስ አበባ ላይ መንጃ ፈቃድ ከበድ ስላቸው ወደ ክልሎች ወጣ ብሎ ከዛ ይዞ ይመጣሉ። ፎርጂድ ይሁን ትክክለኛ መንጃ ፈቃድ ይሁን አይታወቅም። ቤት ውስጥ ቁጭ ብሎ መንጃ ፈቃድ የሚያገኙ አሉ። ይሄ አዲስ አበባ ላይ አይደረግም ማለት አይደለም። አዲስ አበባም ላይ ስሰጥ ትኩረት ተሰጥቶት በሚገባ ተምረው አጥንተው ሕጉን አውቀው ክህሎት ኖሯቸው የሚወስዱም አሉ። በዛ መጠን ደግሞ በሚገባም ሳይማሩ ችሎታ ሳይኖሯቸው የሚወስዱም አሉ የሚል ጥርጣሬም ስለነበረን እኛ ስንቃወም ነበር መንጃ ፈቃድ አሰጣጡን በተመለከተ። ኢትዮጵያ ውስጥ በብዛት የታክሲ አሽከርካሪዎች ወጣቶች ናቸው። አልፎ አልፎም ትምህርታቸውን አቋርጠው ወደዚሁ ሙያ የገቡና የአስረኛ ክፍልን ያላጠናቀቁ ይገኙበታል። ታዲያ ይህ ሕግ ተግባራዊ ሲሆን የእነዚህ አሽከርካሪዎች እጣፋንታ ምን ይሆናል? የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ ካሳውን እነሱን አይነካም ይላሉ። በቀጣይ ወደ ስራ የሚገቡትን ነው እንጂ የሚጠይቀው ዛሬ በስራ መንጃ ፍቃድ ወጥተው ይህን አገልግሎት እየሰጡ ያሉትን ባሉበት ነው የሚቀጥሉት። በነበረ ህግ ተምረው ሰልጥነው ብቃት ማድረግ ተረጋግጦላቸው ክፍተት ቢኖር የሚወሰዱ ስለሆነ ይህ ህግ ተመልሶ ወደኋላ ሄዶ ቀድሞ መንጃ ፍቃድ የወሰዱትን እንደገና ወደ ትምህርት ቤት ገብታችሁ ብሎ የሚጠይቅ አይደለም። በቅርብ ጊዜ ያወጣነው የትራፊክ መቆጣጠሪያ አዋጅ አንድ ሰው የትራፊክ አደጋ ወይም ትራፊክ ቅጣት ከተወሰነ ጊዜ በላይ የትራፊክ ህግ የሚጥስ ከሆነ ወደ ማሰልጠኛ ተቋማት እንዲገባ ያስገድደዋል። ስለዚህ በእጃችን ያሉትን የምናጠራው ወይም ባጠፉት የትራፊክ በጣሱት የትራፊክ መሰረት በማድረግ መንጃ ፈቃዳቸው እንዲነጠቁ ወይም መንጃ ፈቃዳቸው ሳይነጠቁ ወደ ማሰልጠኛ ተቋማት የሚገቡበት ለአጭር ጊዜ መንጃ ፈቃዳቸውን የሚታገድበት አሰራር አለ። ከዚህ በኋላ ብቃት የሚፈልጉ ሰዎች ወይዚ ዘርፍ ላይ መሰማራት የሚፈልጉትን ሰዎች ነው የሚጠይቀው። ይህም አዲስ ህግ በተለይ በንግዱ ስራ ላይ መስራት የሚፈልጉ ወጣቶችን የስራ እድል አይዘጋም። የታክሲ ማህበር ሊቀመንበር የሆኑት አቶ አስማማው ይህን እንደ ችግር አያዩትም። ሙያ ነው ሙያ ሊከበር ይገባል። ሙያ ከሆነ ደግሞ በምንገባ መማር አለባቸው። ዝም ብሎ መንጃ ፈቃድ ወስዶ በህዝብ ላይም መፍረድ ነው የሚሆኑ በራሳቸውም ላይ መጥፎ ፍርድ መፍረድ ይሆናል። ያለ እንትን መኪና ይዞ መሄድ በተገልጋዩም አገልጋዩም ንብረት ላይም በራሳቸው ወታ ችግር እንዳይመጣ የሚያደርግ ነው። በጥንቃቄ ሁን ወጣትም በሆኑ ወጣቶች ናቸው የሚነዱት። ትክክል ነው። ወጣቶችም እየነዱ ክህሎት ኖሯቸው መንጃ ፈቃድ መውሰድ አለባቸው። ቀደም ሲል ታክሲ በመንዳት ይተዳደር የነበረው ፍቃዱን ቢሆን አዲሱን ህግ ይደግፋል። ያኔ መንጃ ፍቃዱን ሲያወጣ የስምንተኛ ክፍል ተማሪ ነበር። መን በጣም አሪፍ ነው። ደስ የሚል ህግ እኮ ነው የምልሽ። አሁን በብዛት እንዲህ መንጃ ፍቃድ እንትኑ እውቀቱ ሳይኖራቸው መንጃ ፍቃድ ይዘው የሚያሽከረክሩ ሰዎች ብዙ አደጋ ማፍጠር እንትናቸው ነው። የተሻለ ነው እነሱ ግን፣ ተምረሽ እውቀቱ ኖሮሽ የተማረ እንደዚህ እንትን ብለሽ የምታወጡ ነገር ለራስሽም ለሀገሪቱ አምሪኮ እንትን ጥሩ ነገር ነው። አሸብር ታክሲ ነጂ ነው። አሁን የጸደቀው ህግ በቀጥታ አይመለከተውም። ይሁንና እሱ መንጃ ፍቃድ ሲያወጣ የሰባተኛ ክፍል ተማሪ ነበር። መንጃ ፍቃድ ለማውጣት አስረኛ ክፍል የጨረሰ መባሉ ወሳኝ ነው ይላል። ለምን የድሮ መንጃ ፍቃድ አሰጣጥ አሁን ሰው ሁለተኛ መንጃ ፍቃድ ያወጣል አንድ አመት ጠብቆ ሶስተኛ መንጃ ፍቃድ ከዛ አንድ አመት ጠብቆ አራተኛ ምናምንና፣ አንደኛ በእድሜ እየበሰለ ይሄዳል፣ መንገድ ያውቃል፣ እድሜም እየበሰለ ይሄዳል ምናምንና አሁንም እንደገና አስረኛ ክፍል መጠየቁ ምንድን ነው? በአካዳሚ ካሊም እየበሰለ ይሄድ ብስለት ይኖረዋል እድሜውም ይጨምራል። ወሳኝ ነው እኔ ወሳኝ ነው ነው ምለው የአሽከርካሪ ብቃት ማረጋገጫው አዋጅ በህዝብ ተወካዮች ምክር ቤት ቢጸድቅም በስልሳ ሰባት ተወካዮች ዘንድ ተቃውሞ ሲገጥመው፣ ሰላሳ ደግሞ ድምፅ ተአቅቦ አድርገዋል። ይህም የአሽከርካሪውን እድሜ ወይም የትምህርት ደረጃ በሚመለከት ሳይሆን አቶ ካሳውን እንደሚሉት በሌላ ምክንያት ነው። በህዝብ ተወካዮች ምክር ቤት በዋናነት የተነሳው የክልልና የፌዴራል ስልጣንን ጋራ ያለው ልዩነት መሰረት ያደረገ ነው እሱም በቀይ መብራሪያ የተሰጡበት ጥያቄ ያነሱ አካላትም ጋር ተማምነን የገባንበት ስለሆነ ይላሉ የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ ካሳሁን ሀይለማርያም በዚህ መሰረት አዲስ የሚሰጠው መንጃ ፍቃድ በሀገር አቀፍ ደረጃ ከሶስት ወር ገደማ በኋላ ተግባራዊ ይሆናል ኢትዮጵያ ውስጥ አዲስ የጸደቀውን የአሽከርካሪ ብቃት ማረጋገጫ አዋጅን አስመልክቶ እናንተስ ምን አስተያየት አላችሁ? ሐሳባችሁን አጋሩን። ሳምንት በሌላ ርዕስ እንገናኝ። ለዝግጅቱ ልደት አበበ ነኝ። ጤና